የቀድሞ የኢትዮጵያ የገቢዎችና ጉምሩክ ባለስልጣን ስራ አስኪያጅ አቶ መላኩ ፋንታን ጨምሮ ሌሎች ከፍተኛ ኃላፊዎችና ታዋቂ ነጋዴዎች አቃቤ ህግ የመሰረተባቸውን ክስ እንዲከላከሉ የፌዴራሉ ከፍተኛ ፍርድ ቤት በይኗል። ፍርድ ቤቱ አንዲት ተከሳሽን ከወንጀሉ ነጻ ሲል አሰናብቷል። መለስካቸው አምሃ ዝርዝሩ ልኳል። የፌዴራል አቃቤ ህግ ከሶስት ዓመታት በፊት በከባድ የሙስና ወንጀል ክስ በመሠረተባቸው አቶ መላኩ ፈንታ፣ አቶ ገብረ ውሃድ ወለ ጊዮርጊስ፣ አቶ አሞኝ የታገለ፣ አቶ ተመስገን ጉላል፣ አቶ እሸቱ ግረፍ፣ አቶ ያለው ቡላ በተባሉ የባለሥልጣኑ ከፍተኛ ኃላፊዎችና በታዋቂ ነጋዴዎች አቶ ነጋ ገብረ እግዚአብሔር፣ አቶ ከተማ ከበደ፣ አቶ ጌቱ ገለቴ እንዲሁም አቶ ገብረ ሥላሴ ገብረ የቀረበባቸውን ክስ እንዲከላከሉ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 15ኛውን ችሎት በየነባቸው ፍርድ ቤቱ የካቲት 13 ቀን በሰጠው በዚህ ብይን በኦሮሚያ ክልል ምስራቅ ሸዋ ዞን የአዳሚ ቱሉ ነዋሪ የሆኑት የ59 ዓመቷ ወይዘሮ ሽቱ ነጋሽ በተከሰሱበት የሙስና ወንጀል መከላከል ሳያስፈልጋቸው በነፃ እንዲሰናበቱ አዟል። አቃቢ ሕግ በወይዘሮ ሽቱ ነጋሽ ላይ ከሙስና ጋር የተያያዙ በዝርዝር የወንጀል ድርጊቶች ክስ ይመስረትባቸው እንጂ እንደ ክሱ የሚያስረዱለት ምስክሮችም ሆኑ የሰነድ ማስረጃ አቅርቦ ድርጊቱን ሊያረጋግጥ አልቻለም ሲል ፍርድ ቤቱ ተከሳሽን በነፃ አሰናብቷቸዋል። ይሁንና ወይዘሮ ሽቱ በተጠረጠሩበት ወንጀል ከሦስት ዓመት በላይ በማረሚያ ቤት ለመቆየት ተገደዋል። ፍርድ ቤቱ ይህንን ብይን ለመስጠት ለአያሌ ወራት ሲያራዝመው መቆየቱን በተመለከተና በብይኑ ላይም ያላቸውን አስተያየት እንዲሰጡኝ ከተከሳሽ ጠበቆች አንዱን አቶ አበበ አሳመረን ጠይቄያቸው ነበረ። አቶ አበበ ብይኑ ገና በእጃቸው እንዳልገባ አስረድተው በአሁኑ ጊዜ አስተያየት ለመስጠት እንደሚቆጠቡ ገልጸውልኛል። የፌዴራል አቃቢ ሕግ መናቶ መላኩ ላይ የሙስና ወንጀል ክስ የመሠረተው በጥቅምት ወር 206 ዓ ም እንደሆነ ይታወሳል። እንዲከላከሉ ከተበየነባቸው መካከል ባለ ሀብቱ አቶ ጌቱ ገለቴ ጉዳያቸው የሚታየው በሌሉበት ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ God, this is